ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ አባላት በበዙበት ኮሚቴ እየተዘጋጀ የሚገኘው የአዲስ አበባ ከተማው ሰልፍ ፈቃድ ማግኘቱን አዘጋጆቹ ተናግረዋል። ሰልፉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀመሩ ያሉትን ለውጥ ለማበረታታትና ለውጡን አደናቃፊ ናቸው ያሉትን ለማውገዝ እንደሆነ ጨምረው ተናግረዋል አዘጋጆቹ። ያነጋገረቻቸው ጽዮን ግርማ ተጨማሪ አላት። ከአዲስ አበባ ከተማ አስተዳደር ፍቃድ ያገኘውና አዲሱን ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ቅዳሜ ዕለት በመስቀል አደባባይ ከተጠራው ሰልፍ አስተባባሪ ኮሚቴዎች አንዱ የአምቦ ዩኒቨርሲቲ ወሊሶ ግቢ መምህሩ ስዩም ተሾመ በአዲሱ ጠቅላይ ሚኒስትር የተጀመረው ለውጥ እንዲቀጥል ለማበረታታት የተጠራ ሰልፍ ነው ብለውታል። የለውጡን እንቅስቃሴ ደግፈን በርቱ፣ ተበራቱ ብለን እንላለን። ህዝቡ ይህን በዚህ ረገድ ሀሳብ አስተያየቱን በነጻነት እንዲገልጽ ይህን መድረክ አዘጋጅተናል። በሌላ በኩል ደግሞ ይህን የሎ እንቅስቃሴ ለማደናቀፍ የሚንቀሳቀሱ ወገኖችን ደግሞ በዚሁ አጋጣሚ እናወጋለን። ሀሳባችንን በነጻነት እንገልጻለን። ጥሩ ይሰራል፣ እናበረታታለን። መጥፎ ለመስራት እኩይ ተግባር ለመፈጸም ስቅፋቸ ያሉ ወገኖችን እናወጋለን። ስለዚህ የምናበረታታውን እናበረታታለን፣ የምናወግዘውን እናወግዛለን። ይሄ ዲሞክራሲያዊ መብታችን ነው። ዲሞክራሲያዊ መብታችንን በተግባር እናረጋግጣለን። መምህርና ጦማሪ ስዩም ተሾመን ጨምሮ አብዛኞቹ አስተባባሪዎች መንግስትን በመቃወም የሚታወቁ በተለያየ ጊዜ ታስረው የተፈቱ ናቸው። ከነዚህ መካከል በቅርቡ ከስር የተፈቱት አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው። ከተቃውሞ ወደ ድጋፍ የወሰዱት ጉዳይ ምን ይሆን ብያቸው ነበር። የፖሊሲ ክርክር ወይም የምርጫ ክርክር አይደለም። ቅዳሜ የተጠራው ሰልፍ በኢህአዴግ ውስጥ በተፈጠረው ልዩነት የተወሰነ ለህዝብ የሚጠቅም ስራ ሊሰሩ ይችላሉ ብለን ያሰብናቸው ከውስጥ ለውጥ እያመጡ ነው የምንላቸው ዶክተር አቢይ የገጠማቸው ፈተና አለ። ዶክተር አቢይ ትንሽም ብትውል ባለፉት ሶስት ወራት ያሳያት ነገር ስላለች እሷን በሚቀጥለውም እንዲሰሩ የህዝብ ድጋፍ በመስጠት ለማበረታታት ብቻ ነው እሳቸውን ኢህአዴግን የመደገፍ ኢህአዴግን የማበረታታት አይደለም። እኛ ከኢህአዴግ አጀንዳ የለን፣ ሁላችንም የጠራ ነው። ኢህአዴግን በመቃወም የምንታወቅ ሰዎች ነን። ነገር ግን ዶክተር አብይ በኢህአዴግ ውስጥ ለውጥ ሊያመምጣት ወደፊት ለሚካሄደው ነፃ ምርጫ፣ ፍትሀዊ ምርጫ በር ሊከፍቱ ይችላሉ፣ አለበለዚያ ተቀልብሶ ይሄ ነገር ችግር ይፈጠራል ብለን በማመናችን ያንን አቶ አበባ አያይዘው ጠቅላይ ሚኒስትር አብይ የተጀመረውን ለውጥ ለማደናቀፍ የሚሰሩ እንዳሉ ስለመናገራቸው ጠቅሰው ይህንን ለውጥ ለማደናቀፍ ለግጭት የሚሰሩትንም ለመቃወም ነው ብለዋል። የኮሚቴው ሰብሳቢ አቶ ጉደታ ገለልቻ በበኩላቸው ሰልፉ የተቃውሞም ሆነ የድጋፍ አይደለም፣ የህዝብ ሰልፍ ነው ይላሉ። ሰልፉ ለኢትዮጵያ ውስጥ የምስጋና ቀን ለዚህ ትግል ብለው ህይወታቸውን የሰውት መስዋዕትነት የከፈሉት፣ አካለ ጉዳተኛ የሆኑት፣ ንብረታቸውን ያጡት፣ ቤተሰቦቻቸው የተበተነባቸውና ሌሎችም ብዙ አይነት ነገር መከራዎች ላለፉት ጊዜያት ኢትዮጵያውያን ላይ ደርሰዋል። ይሄ አሁን እያወራን ያለነው የአንጻራዊ የነጻነት የፍትና የዲሞክራሲ ጎዳና በቀላሉ እየተገኘ አይደለም። ይሄ በአንድ ወገን ብቻ የመጣ አይደለም ወይም መንግስት ደግሞ በችሮታ የሰጠን አይደለም። ይሄ በሰፊው በተለይ በሰላማዊ ትግል በተለይ ደግሞ አዲሱ ትውልድ ያካሄደ እልህ አስጨራሽ ሰላማዊ ትግል በመሆኑ እዚህ ላይ ደርሰናልና ለዚህ ላበቁን ጀግኖቻችን የምናወድስበት ይሄ የተገኘው ድል ደግሞ ሳይስተጓጎል ወደኋላ እንዳይመለስ ከጎኑ ቆመን ለወደፊት እንዲቀጥል ለመደገፍ እንደ አጋጣሚ ሆኖ ደግሞ የኢህአዴግ መንግስት በአሁኑ ሰዓት ስልጣን ላይ ቢኖርም ከኢህአዴግ መንግስት ውስጥ ወጥቶ የህዝቡን ጥያቄ እየሰሙ እየመለሱ በተግባር ደግሞ መሬት ላይ እያሳዩን ያሉት በተለይ አሁን ለምሳሌ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድን ብንወስድ ጥሩ ጎዳና ላይ ገብቷል። ይህንን ደግሞ ከጎንህንና በርታ ቀጥልልኝ እኛም ኢትዮጵያውያን ነጻነት ያስፈልገናል፣ ፍትህ ያስፈልገናል ዲሞክራሲን ያስፈልገናልና እና የያዝከው ጎዳና ጥሩ ነው፣ ከጎንህ ነን በርታልን ለማለት ነው። በአጠቃላይ አዘጋጆቹ የሰልፉ አላማ ለውጥን እንደግፋለን፣ ዲሞክራሲያዊ ስርዓት በሀገሪቱ እንዲሰፍን እናበረታታለን የሚል ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ